ስፖርት ጤና ይስጥልኝ አድማጮች እንደምን ሰንብታችኋል ቸልሲና ሊቨርፑል በሳምንቱ መጨረሻ ላይ ዳገም ሽንፈት ተከናንቧል በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ግስጋሴውን ተያይዞታል ቅዳሜ ዕለት ሃኖቨርን በሰፋ የግብ ልዩነት ማሸነፍ ችሏል አሜሪካዊ ቡጥኛ ፍሎይድ ሜይዌዘር በተከታታይ አንድም ጊዜ ሳይሸነፍ 49ኛ ግጥሚያውን በድል አጠናቋል። በዳያመንድ ሊግ ውድድር የተገኘውን የኢትዮጵያውያን አትሌቶች ድልን በተመለከተ በተለይ የአትሌቲክስ ስፖርትን የሚተነትን ጋዜጠኛ አነጋግረናል። አብራችን ቆዩ። በእንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ውድድሮች ቸልሲና ሊቨርፑል ከባድ ሽንፈት ደርሶባቸዋል። ቸልሲ በኤቨርተን 3 ለ1 ሲቀጣ ሊቨርፑል በማንቸስተር ዩናይትድ በተመሳሳይ 3 ለ1 ኩም ብሏል። አርሰናል ስቶክ ሲቲን 2 ለ0 ሸኝቶ 3 ነጥቡን በማስተማመኑ አስር ነጥብ ይዞ በሦስተኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በግብ ብቻ ተበልጦ በነጥብ መስተካከል ችሏል። ማንቸስተር ሲቲ ከግስጋሴው የሚገታው አልተገኘም። ክሪስታል ፓላስን አንድ ለባዶ ሸኝቶ ነጥቡን 15 አድርሷል። ኖርዊች በርንማውስን 3 ለአንድ ዋትፎርድ ስዋንሲን አንድ ለምንም አሸንፏል። ዌስት ፕሮሚች ከሳውስ ሃምተን ያለምንም ግብ ተለያይቷል። 11 ነጥብ ይዞ ከማንቸስተር ሲቲ ስር የሚገኘው ላይስተር ሲቲ ትናንት አስቶን ቪላን 3 ለ2 ሲረታ፣ ሰንደርላንድ በቶትናም አንድ ለባዶ ተሸንፏል። ዛሬ ዌስትሃም ከኒውካስል ይጋጥማል። የቅዳሜው የቸልሲና አርሰናል ግጥሚያ ይጠበቃል። የማንቸስተር ዩናይትድ ዋንብል ዋይኔ ሩኒ ቡድኑ ለሻምፒዮንስ ሊግ ከፒኤስቪ አይንዶቨን ጋር ማክሰኞ ለሚያደርገው ግጥሚያ እንደማይሰለፍ ተገለጠ። ዋይኔ ሩኒ በልምምድ ወቅት በደረሰበት ጉዳት ቅዳሜ ዕለት ማንቸስተር ዩናይትድ ሊቨርፑልን ሶስት ለ አንድ በረታበት ጨዋታ ሳይሰለፍ ቀርቷል። የማንቸስተር ዩናይትድ አሰልጣኝ ሉዊስ ቫንጋል ዋይኔ ሩኒ ለሻምፒዮንስ ሊግ ጨዋታ መሰለፍ ባይችልም ከሳውሳምተን ጋር ለሚኖረው የእሁዱ ጨዋታ ግን ብቁ ይሆናል ብለው እንደሚገምቱ ተናግሯል። በተያዘ ዜና የማንቸስተር ሲቲው ሰርጂዮ አጉዌሮ በጉልበቱ ላይ በደረሰበት አደጋ ለሻምፒዮንስ ሊግ እንደማይሰለፍ ተገልጧል። ማንቸስተር ሲቲ ጁቬንቱስን የሚገጥመው ማክሰኞ ነው። የሻምፒዮንስ ሊግ የየምድቡ የመጀመሪያ ዙር ጨዋታዎች የሚከናወኑት ማክሰኞና ረቡዕ ዕለት ነው። ማንቸስተር ዩናይትድ ከአንድ ዓመት ቆይታ በኋላ ወደ አውሮጳ መድረክ ብቅ ማለት ችሏል። የስፔን ላሊጋ ተቀናቃኞቹ ሪያል ማድሪድ እና ባርሴሎናም ፉክክሩን ያደምቁታል ተብሎ ይጠበቃል። በጀርመን ቡንደስሊጋ ትናንት ሆፈንሃይም በቬርደር ብሬመን 3 ለ1 ተቀጥቷል። ሻልከ ማይንትስን 2 ለ1 አሸንፏል። ዘንድሮ ወደ ቡንደስሊጋው መግባት የቻለው ኢንግሎሽታት በቡንደስሊጋው ልምድ ያለው አውስቡርግን ቅዳሜ ለት ተቋቁሞ ያለምንም ግብ በመለያየት ነጥብ ተጋርቷል። ሌላኛው ዘንድሮ ወደ ቡንደስሊጋው ያደገው ዳርምሽታት ባየር ሌቨርኩሰንን 1 ለ0 ጉድ አድርጎታል። ባየር ሚንሽን አውስቡርግን ሁለት ለ አንድ አሸንፏል። ቦሩሲያ ዶርትሙንድ ሃኖቨርን አራት ለ2 በሆነ ሰፊ ልዩነት በመርታት ግስጋሴውን ቀጥሏል። በደረጃ ሰንጠረዡ ከባየር ሚንሽን እኩል 12 ነጥብ በግብ ክፍያ ግን አንደኛ መሆን ችሏል። ሄርታ ቤርሊን ሽቱትጋርትን 2 ለ1 ማሸነፍ ችሏል። ኮሎኝ ባይንትራክት ፍራንክፉርት ስድስት ለ ሁለት ከባድ ቅጣት ደርሶበታል። አትሌቲክስ። የዓለም አትሌቲክስ ፌዴሬሽኖች ማኅበር በጎርጎሪዮስ አቆጣጠር 2015 በዓለም አቀፍ መድረክና በዳያመንድ ሊግ አሸናፊ ለሆኑ አትሌቶች ክፍያ በአጠቃላይ 15.2 ሚሊዮን ዶላር ወጪ ማድረጉ ተሰማ። ኢትዮጵያዊው አትሌት ዮሚፍ ቀጀልቻም በወንዶች የዳያመንድ ሊግ አጠቃላይ ውጤት አሸናፊ ለመሆን ችሏል። የዓለም አቀፍ አትሌቲክስ ፌዴሬሽኖች ማኅበር። የኢትዮጵያ ዘጋቢ ኤልሻዳይ ነጋሽ ስለ ዳያመንድ ሊግ ውድድር ምንነት ያብራራል። ዳያመንድ ሊግ እንግዲህ የዓለም አቀፍ አትሌቲክስ ሲክስ ፌዴሬሽኖች ማኅበር እና አስራ አራት በመላው ዓለም የሚገኙ የውድድር አዘጋጆች በጥምረት ያቋቋሙት የውድድር አይነት ነው። በዓለም ላይ በአስራ አራት ከተሞች ውስጥ በሳምንት በመዟዟር የሚደረግ የአትሌቲክስ ውድድር ነው። ከመቶ ሜትር በትራክ ላይ እስከ አምስት ሺህ ሜትር እንዲሁም ፊልድ እና ፊልድ ኢቨንቶችን ያካተተ የውድድር አይነት ነው። ምናልባት በፊት ከነበረው ከጎልደን ሊግ የሚለየው ጎልደን ሊግ በአይ ደብል ኤፍ አስተዳዳሪነት ብቻ የሚከናወን ነበር። ዳይመንድ ሊግ ስትራክቸሩ ለየት ያለ ሆኖ በአይ ደብል ኤፍ እና እነዚህ የውድድር አዘጋጆች በጋራ ባቋቋሙት ዳይመንድ ሊግ ኤጂ በሚባል ኩባንያ የሚተዳደር ኤንቲቲ ነው ማለት ነው። እና ዳይመንድ ሊግ ባጭሩ ይሄ ይመስላል። አትሌት ዮሚፍ ቀጀልቻ በዚህ የዳይመንድ ሊግ ውድድር አሸ አሸናፊ በመሆኑም የ40 ሺህ ዶላር ተሸላሚ ለመሆን በቅቷል። በብራስልሱ 6ሱ የ5000 ሜትር ተፎካካሪው የነበረው የብሪታንያው ሞፋራ በፍጻሜው ውድድር አልተሳተፈም። ጋዜጠኛ ኤልሻዳይ ኢትዮጵያውያንና ኢትዮጵያውያን አትሌቶች በዳይመንድ ሊግ ወደፊት የበለጠ ውጤት ያስመዘግባሉ የሚል እምነት አለው። እንግዲህ ዳይመንድ ሊግ የተጀመረው ሁለት ሺ አስር እንደ አውሮፓውያን ዘመን አቆጣጠር ነበር። ሰው አሁን ወደ ዘንድሮ ስድስት ሲካሄድ ለስድስተኛ ጊዜ ነው። በዚህ ስድስት ውድድሮች የተለያዩ አትሌቶች የዳመን ሊግ ውድድር ከኢትዮጵያ ለማሸነፍ ችለዋል። ዘንድሮም እንግዲህ ሁለት የኢትዮጵያ አትሌቶች ሚስክ ጀልቻ እና ገንዘቤ ዲባባ በየርቀቶቻቸው የዓመቱ አሸናፊ ለመሆን ችለዋል። ይሄ እንግዲህ ከበፊት ከሚወዳደሩባቸው ርቀቶች እና ካላቸው የውድድር ልምድ አንጻር በጣም ጥሩ እና መልክ የሆነ ውጤት ነው እና ወደፊት ደግሞ ከዚህም የተሻለ ብዙ የዳመን ሊግ አሸናፊዎች ይኖራሉ የሚል እምነት በሴቶች የዳያመንድ ሊግ ውድድር ደግሞ ቀደም ሲል አትሌት ገንዘብ ዲባባ የ3000 ሜትር አሸናፊነቷን አረጋግጣለች። ዘንድሮ በዳያመንድ ሊግ አሸናፊ የሆኑት ኢትዮጵያውያን አትሌቶች በቅርቡ በተጠናቀቀው የቻይና ቤጂንግ ዓለም አቀፍ የአትሌቲክስ ውድድር ተሳታፊ ነበሩ። ጋዜጠኛ ኤልቻዳይ በአትሌቲክሱ ዘርፍ ተተኪ አትሌቶችን ማፍራቱ ላይ ትኩረት ተሰጥቶት ሊሰራበት እንደሚገባ አስገንዝቧል። ሁለቱ ውድድር አይነቶች ዓለም አቀፍ አትሌቲክስ ሻምፒዮና እና ዳመን ሊግ ፎርማታቸውም የተለያየ ይሆናል። ዓለም አቀፍ አትሌቲክስ ሻምፒዮና የሻምፒዮና ውድድር ነው። በዘጠኝ ቀን ውስጥ የሚካሄድ እና አንድ አትሌት አንድ ውድድር ወይ ምናልባት ማጣሪያ ካለው ሁለት ውድድር በላይ የማይረጡበት ውድድር ነው። ዳይመንድ ሊግን ብናይ ደግሞ በአስራ አራት ውድድሮች ምናልባት በስፔሲፊክ ኢቨንት አንድ አትሌት ዳይመንድ ሊግ ውስጥ አሸናፊ ለመሆን ስድስት ወይም ሰባት ውድድሮች ተወዳድሮ በድምር የሚያመጣው ነጥብ ነው ዳይመንድ ሊግ አሸናፊ ወይም አሸናፊ ተለያነጋት የሚችለው ስለዚህ ሁለቱ ውድድር ፎርማቶች የተለያየ ነው እና ለዛ ደግሞ ለተለያየ ፎርማት የተመቸ የተለያዩ አትሌቶች አሉ። አንዳንድ አትሌቶች ሙሉ አቋማቸውን ከሲዝኑ መጀመሪያ እስከ መጨረሻ ጠብቀው ስለሚቀመጡ ያን ውድድር ለማሸነፍ ይችላሉ። አንዳንድ አትሌቶች ደግሞ ብቃታቸው ለሻምፒዮናው ብቻ ጠብቀው ሻምፒዮና ላይ ጥሩ ውጤት ለማስመዝገብ የሚሄዱም አትሌቶች አሉ። ስለዚህ እንደ አትሌቱ የብቃት ሁኔታና የልምምድ ሁኔታ ውጤቱን በዛውም ይወስናል ማለት ነው። ተተኪ ተብሎ የተገመቱ አትሌቶች በተለይ በዓለም አቀፍ የአትሌቲክስ ሻምፒዮን ውድድር ለምን ውጤት አላስመዘገቡም የሚለውን አቢይ ጥያቄ አንስቶ መመርመር ያሻል ሲልም አክሏል። የሜዳ ቴኒስ። የዓለማችን ቁጥር አንድ የሜዳ ቴኒስ ስፖርተኛ ኖቫክ ጆኮቪች ሮጀር ፌዴሬርን 64፣ 57፣ 64፣ 64 በሆነ ውጤት ድል በማድረግ የዓመቱን ውድድሮች ኒውዮርክ ውስጥ በድል አጠናቋል። ቡጢ። አሜሪካዊ ፍሎይድ ሜይዌዘር በተከታታይ አንድም ጊዜ ሳይሸነፍ 49ኛ ውድድሩን በሳምንቱ መገባደጃ ላስቬጋስ ውስጥ በድል አጠናቋል። የፍሎይድ ሜይዌዘር 49ኛ ተሸናፊ አንድሬ በርቶ ነበር። ፍሎይድ ሜይዌዘር ባለፈው ግንቦት ወር በዓለም የቡጢ ታሪክ ከፍተኛ ገቢ ባስገኘው ግጥሚያ ሜኒፔኪያን ካሸነፈ ወዲህ ቅዳሜ ዕለት ወደ መድረክ ብቅ ሲል ለመጀመሪያ ጊዜ ነበር። የ38 ዓመቱ ቡጢኛ ፍሎይድ ሜይዌዘር 49ኛ ውድድሩን ሶስቱ ዳኞች 120 ለ108 118 ለ110 እና 117 ለ111 በሰጡት ነጥብ በድል በማጠናቀቁ ከዚህ ቀደም በሮኪ ማርቺያኖ ተይዞ የነበረው ክብረ ወሰን ላይ መስተካከል ችሏል። ምናልባት ለአምሳኛ ውድድሩ አስቦበት እንደሆነ ተጠይቆ ፍሎይድ ሜይዌዘር ሲመልስ ከእንግዲህስ በቃኝ ይህ ይፋዊ ስንብት ነው፣ በማለት መቧቀሻውን መስቀሉን አስታውቋል። ራሱን ከቡጢ ውድድር ዓለም ባያሰናብት ኖሮ የሚጋጠመው ግንቦት ወር ላይ ካሸነፈው ሜኒ ፔኪያን ጋር ነበር። መቧቀሻህን መቼ መስቀል እንዳለብ ማወቅ ይገባሃል። አርባ ዓመት እየተጠጋው ነው። በቡጢው ዓለም ከእንግዲህ የማረጋግጠው የቀረኝ አንዳችም ነገር የለም። አሁን የምፈልገው ከቤተሰቦቼ ጋር ማሳለፍ ነው ሲል አክሏል። ፍሎይድ ሜይዌዘር በቡጢ ፍልሚያው 34 ሚሊዮን ዶላር ማፈስ ችሏል። በእርግጥ ከእንግዲህ ከቡጢው ዓለም ተሰናብቶ 50ኛ ውድድሩን እንደማያደርግ ብዙዎች ይጠራጠራሉ። አድማጮች የስፖርት ጥንቅራችን በዚህ ይጠናቀቃል። አስተያየቶቻችሁና ጥቆማዎቻችሁ አሁንም አይለን። በፌስቡክ ገጻችንም እንደተለመደው ውይይታችሁ ይቀጥል እንላለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።